የትጥቅ ትግል ከአካባቢ መፈናቀልና የአየር ንብረት መዛባት በምዕራብ አፍሪካ የሚኖሩ በሚሊየን የሚቆጠሩ ሰዎችን ለረሃብ ያጋልጣቸዋል። እዚህ ላይ ወረርሽኝ ሲታከልበት ደግሞ ችግሩን ያባብሰዋል። የዓለም ምግብ ድርጅት አዲሱ ወረርሽኝ በረሃብ የሚጠቁ ሰዎችን ቁጥር በእጥፍ ጨምሮ በዓመቱ መጨረሻ ላይ 43 ሚሊየን ሊደርስ እንደሚችል አስጠንቅቋል። በተለይ በከተማ የሚኖሩ ኑሯቸው ከእጅ ወዳፍ የሆኑ ሰዎች የበለጠ ተጋላጭ ናቸው ያለው የጤና ድርጅቱ፣ እነዚህ ሰዎች ለመኖር የሚያስፈልጋቸውን ምግብ ከገበያ የሚያገኙና ምግብ የማከማቸትም ሆነ ገንዘብ የማጠራቅም ልምድ የሌላቸው መሆኑን አመልክቷል። የዓለም ምግብ ድርጅቱ ሕዝብ ግንኙነት ኃላፊ የሆኑት ኤልዛቤት ባየርስ በምዕራብ አፍሪካ ሀገራት ለሚቀጥሉት ስድስት ወራት እጅግ አስፈላጊ የሆኑ እርዳታዎችን ለማቅረብ 74 ሚሊዮን ዶላር በአስቸኳይ ያስፈልጋል ይላሉ። በኮቪድ-19 ምክንያት የሚደርሰው ተጽዕኖ ግልጽ እየሆነ ሲሄድም ይህ ፍላጎት ሊጨምር ይችላል። በቂ የሆነ እርዳታ የማይገኝ ከሆነ በሚሊዮን የሚቆጠሩ ሰዎች፣ በተለይ የሴቶችና ህጻናት ህይወት አደጋ ላይ ይወድቃል። በደህንነት ስጋትና አደገኛ አክራሪነት በሚታመሱ ስፍራዎች በቀላሉ የእርስ በርስ ግጭቶች ሊነሱ ይችላሉ። ባየርስ አክለውም የዓለም ምግብ ድርጅት በመጪ ሰኔና ነሐሴ ባለው የእርሻ ወቅት አስራ ሁለት ሚሊየን ህጻናት የተመጣጠነ ምግብ እጥረትን ተከትሎ ለሚመጣ በሽታ እንደሚጋለጡ ገምቷል ይላሉ። ይህ ቁጥር ባለፈው ዓመት ለዚህ በሽታ ከተጋለጡት ህጻናት ጋር ሲነጻጸር በስምንት ነጥብ ሚሊየን ከፍ ያለ ነው። የዓለም ምግብ ድርጅት አስቀድሞ ለስድስት ወር የሚበቃ የምግብ ክምችት ወደ ምዕራብ አፍሪካ የማስገባት እቅድ እንዳለው የገለጹት ባየርስ በተለይ በኮቪድ-19 ምክንያት የተላለፉት የጉዞ ክልከላዎች የምግብ አቅርቦቱን ሊያስተጓጉል ከቻለ ይህ ክምችት በቂ የህይወት ማዳን እርዳታ ሊሰጥ ይችላል ብለዋል።